ባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ኮዳናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ዛሬ ግንቦት 22 2013 ዓ ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል ተጓዳኝ በሽቶች ናቸው ሁሉ እነሱ ስኳር፣ ደም ግፊት የመሳሰሉት ነገሮች ወደዛ ያጋለጡ ዶክተር ሴተ ጌታቸው ናቸው። ከኢትዮጵያ መዲና አዲስ አበባ ውጣ ብለው ለሚኖሩ ዜጎች የኩላሊት ሕክምናን ለማዳረስ እየጣሩ ያሉ ሐኪም ናቸው። ስለ አጠቃላይ እንቅስቃሴያቸው ቆየት ብለን እንሰማለን። ሪፖርቶች አሉ የዓለም አቀፍ አካል ጉዳተኞች ሪፖርት የሚባል አለ 2011 ላይ የወጣ እዛ ላይ በኢትዮጵያ የአካል ጉዳተኞች ቁጥር ቢያንስ በጣም ቢያንስ 17.6 በመቶ ነው ይላል ሌሎች ጥናቶች ደግሞ እስከ 20 በመቶ የሚወስዱትም አሉ አሁን ደግሞ የሰማ ናቸው በአካል ጉዳተኞች ጉዳይ የህግ አማካሪ የሆኑትን ዳኛቸው ቦጋልን ነው ከትናንት በቀጠለው ውይይታችን የአካል ጉዳተኞች አካታችነትን በተመለከተ ስለተደረገው የፖለቲካ ፓርቲዎች ክርክር ይነግሩናል ተያዥ ጉዳዮችም ይነሳሉ ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማል። ስመኝሸ ቆየ። አመሰግናለሁ ሀብታሙ። ትግራይ ውስጥ እየተካሄደ ያለው ግጭት ከተጀመረ ጊዜ አንስቶ በውጊያ ውስጥ እየተሳተፉ ባሉ ወገኖች ትምህርት ቤቶች ጥቃት እየተፈጸመባቸው እየፈረሱና እየተዘረፉ ናቸው ሲል ሂዩማን ራይትስ ዋች ከትላንት በስቲያ ባወጣው ሪፖርት አስታውቋል። የሰብአዊ መብቶች ተሟጋቹ ቡድን በዚሁ ሪፖርት የጠቀሰው የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በዚሁ ግንቦት ውስጥ አውጥቶታል ባለው መረጃ በክልሉ ውስጥ 15 ትምህርት ቤቶች ከፍተኛ ጉዳት እንደደረሰባቸው፣ ሌሎች 53 ትምህርት ቤቶችም እንደተጎዱና ደቡባዊ ትግራይ ውስጥ ሁለተኛ አንደኛ ደረጃ ትምህርት ቤቶች ሰዎች የኢትዮጵያ ወታደሮች ሰፍረውባቸው እንደሚገኙ ማሳወቁን አመልክቷል። የዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ሪፐብሊካን ሴናተር ጂም ኢንሆፍ በኢትዮጵያ ጉብኝት ላይ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳስታወቁ የኢትዮጵያ የዜና አገልግሎት ትላንት ዘግቧል። ሴናተር ኢንሆፍ ወደ ኢትዮጵያ የተጓዙት በግል ይሁን በይፋዊ ጉብኝት የዜና አገልግሎቱ ዘገባ በዝርዝር ባይገልጽም፣ ፋና ብሮድካስት ጠቅላይ ሚኒስትር አብይ አህመድ እና ሴናተር ጂም ኢንሆፍ በተለያዩ ጉዳዮች ላይ ይወያያሉ ተብሎ እንደሚጠበቅ አመልክቷል ተደርጓል። ዘገባው አክሎ ሴናተር ጂም ኢንሆፍ ባለፈው ሳምንት ዩናይትድ ስቴትስ በኢትዮጵያ ላይ ያሳረፈችውን የቪዛ እገዳ አስመልክተው የባይደን አስተዳደር በኢትዮጵያ ላይ ያሳለፈውን የቪዛ እገዳዎች እንደሚቃወሙ ማስታወቃቸውንና የኢትዮጵያ መንግስት ከሽብርተኛው ድርጅት ህወሀት ጋር በተመሳሳይ ረድፍ ለማስቀመጥ መሞከር ተቀባይነት የለውም በማለት የኢትዮጵያ መንግስት አሁንም ሰላማዊ መፍትሄዎችን ለማምጣት እየሰራ ይገኛል ሰላምንና አንድነትን ከ ማምጣት ውጪ ሌላ አካሄድ አልሄደም ማለታቸውን ጠቅሷል። ሶማሌላንድ ውስጥ ምክር ቤታዊና የአካባቢ ተወካዮች ምርጫ እየተካሄደ ነው። ዛሬ ሰኞ በዋና ከተማዋ ሀርጌሳ ነዋሪዎች ድምፃቸውን ለመስጠት ማልደው ረጃጅም ሰልፎች ይዘው ሲጠብቁ ታይተዋል። የሶማሌላንድ ፕሬዚዳንት ሙሴ ቢሂ አብዲ ለአሜሪካ ድምጽ ራዲዮ የሶማሊኛ ክፍል በሰጡት ቃል ምርጫው በሰላማዊ መንገድ እየተከናወነ ይገኛል ብለው ካሉ በኋላ ቅሬታ የሚኖረው ወገን በሰላማዊ መንገድ ማቅረብ ይችላል፣ ፍርድ ቤቶች ክፍቶች ናቸው ሲሉ ተናግረዋል። በዚህ ምርጫ ድምጽ ለመስጠት ከአንድ ሚሊየን በላይ ተመራጮች የተመዘገቡ ሲሆን ከሶስት ዓመታት በፊት በተካሄደው ምርጫ የተመዘገቡት ሰባት መቶ ሺህ ብቻ እንደነበር የመንግስት ባለስልጣናቱ አስታውሰዋል። ቻይና በአንድ ቤተሰብ ሁለት ልጅ ብቻ የሚለውን ገደቧን ወደ ሶስት ልጅ ከፍ አድርጋለች። መንግስታዊው የዜናው ታር ዢንዋ ባወጣው ዘገባ መሰረት ውሳኔውን የመንግስቱ ፖሊሲ አውጪ ፖሊት ቢሮ ዛሬ ባካሄደው ስብሰባ ያጸደቀው ሲሆን፣ አዲሱ በአንድ ቤተሰብ ሶስት ልጅ የሚለው ገደብ የወጣው እድሜያቸው እየገፉ ያሉ ዜጎችን ቁጥር ብዛት ታሳቢ ባደረገ መንገድ በንቃተ የስነ ህዝብ ማስተካከያ እርምጃ ለመውሰድ ተብሎ መሆኑ ተገልጿል። በህዝብ ብዛት ከዓለም አንደኛ የሆነችው ቻይና የመስራት አቅም ያላቸው ዜጎቿ ቁጥር በማሽቆልቆሉና እድሜያቸው ገፍቶ ጡረታ ላይ ያሉት ዜጎቿ ቁጥር በመጨመሩ የስነ ህዝብ ይዞታ እያሳሰባት መምጣቱ ተገልጿል። ቤጂንግ እንደ አውሮፓውያን አቆጣጠር እስካለፈው 2020 ዓ ም በነበረው የ10 ዓመት ጊዜ የህዝቧ ብዛት 1.4 ቢሊዮን መድረሱን በቅርቡ ያሳወቀች ሲሆን ሀገሪቱ እንደ አውሮፓውያን አቆጣጠር በ1980ዎቹ በአንድ ቤተሰብ አንድ ልጅ የሚል ጥብቅ የዝቅተኛ ወሊድ መጠን ፖሊሲ እንደነበራት ይታወሳል። ወደ ኮቪድ-19 ወሬዎች ስናመራ የቶኪዮ ኦሎምፒክ ውድድሮችን ለመመልከት የሚገኙ ታዳሚዎች የኮቪድ-19 ክትባት መውሰዳቸውን ወይም ተመርምረው ቫይረሱ እንደሌለባቸው የሚያሳይ ማረጋገጫ ማሳየት ይኖርባቸዋል ሲል አንድ የጃፓን ጋዜጣ ዘግቧል። ዩሙሪ ሺንቡን ጋዜጣ እንደዘገበው የጃፓን መንግስት ባለስልጣናት በውድድሮቹ ላይ የሚገኙ ተመልካቾች ምግብ መብላት በጩኸት ሆታ ማሰማት ወይም እጅ ለእጅ እየተመታቱ የደስታ ስሜት መለዋወጥ እንዲከለከል እየተነጋገሩ መሆናቸውም ተገልጿል። በመላው ጃፓን አዲስ የኮቪድ-19 ስርጭት ማዕበል እየተስፋፋ ባለበትና የክትባቱ ሂደት ዝግተኛ በሆነበት በአሁኑ ወቅት በሐምሌ ወር የሚካሄደው የኦሎምፒክ ውድድር ላይ ከህዝቡ በኩል የሚቀርበው ተቃውሞ እየጨመረ መጥቷል። ይህ በእንዲህ እንዳለ በአፍሪካ የኮሮና ቫይረስ ስርጭት እየተባባሰ በሚገኝባት ደቡብ አፍሪካም ከትላንትና ጀምሮ ስራ ላይ የሚውሉ አዳዲስ የእንቅስቃሴ ገደቦች ታውጀዋል። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ትላንት ከማታው አምስት ሰዓት ጀምሮ ስራ ላይ የዋለ የሌሊት ሰዓት እላፊ አውጀዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝችን ለቀደሙት ዜናዎች አመሰግናለሁ። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት፣ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀደመው መሰናዱን እንሻገር። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች የአካል ጉዳተኛ የኢትዮጵያውያንን ጉዳይ እንደምን አድርገው እንደሚያስተናግዱ የሚመረምር ክርክር ከሰሞኑ ተደርገዋል። ክርክሩን ከመሩት በአካል ጉዳተኞች ጉዳይ የሕግ አማካሪ ከሆኑት አቶ ዳኛቸው በወጋ ለ ጋር ትናንት ምሽት ውይይት ጀምረናል። ዛሬ በመጨረሻው ክፍል ቀሪ ሀሳቦች ይደመጣሉ። ለመሆኑ በኢትዮጵያ የሚኖሩ አካል ጉዳተኞች ቁጥር ስንት ይገመታል? እሱን በመመለስ ይጀምራሉ ሪፖርቶች አሉ። የዓለም አቀፍ አካል ጉዳተኞች ሪፖርት የሚባል አለ፣ ሁለት ሺ አስራ አንድ ላይ የወጣ እዛ ላይ በኢትዮጵያ የአካል ጉዳተኞች ቁጥር ቢያንስ በጣም ቢያንስ አስራ ሰባት ነጥብ ስድስት በመቶ ነው ይላል። ሌሎች ጥናቶች ደግሞ እስከ ሀያ በመቶ የሚወስዱትም አሉ። በአጠቃላይ ግን ይሄ ጥናት ሁለት ሺ አስራ አንድ ላይ ከመውጣቱ አንጻር ስታስበው በአሁኑ ሰዓት ቢያንስ ቢያንስ ሀያ ሚሊየን ኢትዮጵያውያን ከአንድ ወይም ሌላ አካል ጉዳት ጋር እንደሚኖሩ መገመት ይቻላል። ነገር ግን ቁጥሩን ማወቅ አይቻልም። የትኞቹም ፓርቲዎች ኢትዮጵያ ውስጥ ያሉትን አካል ጉዳተኞች ቁጥር አያውቁትም፣ መረጃው የላቸውም። ይሄንም ይሄ መረጃ በሌላቸው ሁኔታ ደግሞ የትኛውንም አይነት ፖሊሲ ቢነግሩን መረጃ ላይ ያልተመሰረተ ፖሊሲ ነው የሚሆነው ማለት ነው። ስለዚህ ትልቁ መሰረታዊ ክፍተት እዚህ ላይ ይታያል። ሌላው የሴቶች አካል ጉዳተኞችና ተደራራቢ አካል ጉዳት ያለባቸውም ዜጎች የሚመለከትም ጥያቄ ተነስቷል። ለምሳሌ መስማትና ማየት የተሳናቸው አካል ጉዳተኞች አሉ፣ ማህበርም አላቸው። ከሚታየው አካል ጉዳት በተጨማሪ የማይታይ አካል ጉዳት፣ የአይምሮ እድገት ውስንነት ያለባቸው አካል ጉዳተኞች አሉ። እነዚህ ተደራራቢ አካል ጉዳት ያለባቸው ደግሞ ከሌሎቹ አካል ጉዳቶችም የበለጠ ማርጂናላይዝድ ናቸው። የበለጠ የተገፉ ናቸው። የተረሱ ናቸው። እነሱን እንዴት ነው ቢያንስ ወደ ሜንስትሪሙ ማምጣት ለማምጣት ጊዜ እንኳን ቢወስድ መምጣት አለባቸው። ዜግነታዊ መብታቸው ነው። ነገር ግን ቢያንስ አስፈላጊውን ሪኮግኒሽን ሰጥቶ በትምህርት፣ በጤናና በሌሎች ሴክተሮች ላይ ተደራሽ እንዲሆኑ ለማድረግ ታሳቢ እንዲያደርጉ ለፓርቲዎቹ ጥያቄዎቻችን ላይ አካተን ካቀረብናቸው ነጥቦች አንዱ ነው። ቢያንስ ክሊክ አድርገናል በአይምሯቸው ላይ ይህንን ነገር እንዲሁ አድበስብሰው የሚያልፉት ነገር እንዳልሆነ የራሳቸውም ጉዳይ እንደሆነ የግድ በራቸው ሲያንኳኳ ብቻ በግል አንድ ባለስልጣን አካል ጉዳት ሲያጋጥመው ወይም በቤተሰብ ውስጥ አካል ጉዳት ሲኖር ብቻ አይደለም። አካል ጉዳት አንድ አንኳር ጉዳይ ተደርጎ መታየት ያለበት፣ ከዛ በፊትም ዩኒቨርሳል ማሰብ ያስፈልጋል። ዩኒቨርሳል ዲዛይን የሚለው ኮንሰርት ራሱ እንደምታውቀው ሁሉንም ያካተት አድርጎ ማሰብ ገም ለሁላችን ጠቃሚ፣ ዛሬ ጉዳተኛ አደለንም ለሚሉትም ጠቃሚ ሊሆን ስለሚችል በዚህ ደረጃ ማሰብ እንዲችሉ ነጥቦችን አንስተናል። የተገኙት ምላሾች በአብዛኛው ተግባር ተኮር ምላሾች አይደሉም። አንዳንዶቹ ላይ ቀደም ሲል እንዳልኩት በተግባር የታዩ እንቅስቃሴዎች አሉ። በአብዛኛው ግን ለጊዜው እንደ ዊሽ ሊስት አይነት ነገር የምኞት ዝርዝሮች ነው የተገለጹልን። እኛ ግን በአጠቃላይ እንደ አጀንዳ ክርክር መደረጉ በዚህ ጉዳይ ላይ ራሱን የቻለ ማይልስቶን ነው ብለን ነው የምናስበው። ደግሞም ነው። አቶ ዳኛቸው ኢትዮጵያውያን የአካል ጉዳተኞች ቁጥሩ ሀያ ሚሊዮን ድረስ እንደሚሄድ ጠቀስ አድርገዋል። ይሄ ቁጥር ከፍተኛ ቁጥር ነው። የእነሱን ድምፅ ማግኘት በራሱ ትልቅ ድልን ሊያጎናጽፍ ይችላል። ቀደም ባሉት የምርጫ ዘመናትም ቢሆን ግን አካል ጉዳተኞች ላይ ያነጣጠሩ ፖሊሲዎችን ይዘው የመጡ ፓርቲዎች ቁጥር እምብዛም ነው። የዚህ ምክንያቱ ምን ይመስልታል? የአሁኑ ክርክርስ ታሪክ ይቀይራል ብለው ይገምታሉ ወይ? በጣም ጥሩ ጥያቄ ነው። እስካሁን በነበረው ሂደት ላይ ቀደም ሲል እንዳልኩት ነው፣ አጀንዳ አልነበረም። የአካል ጉዳተኞች ጉዳይ አጀንዳ አልነበረም። የሃያ ሚሊዮን ዜጎች ጉዳይ አጀንዳ አልነበረም። ይሄ ትልቅ ስህተት ነው፣ ትልቅ ክፍተት ነው። ያለንበትም ሁኔታ አለመረዳትም ጭምር ነው። ስለዚህ ያንን በዛ ነው የምናየው በእስካሁኑ በእስካሁኖቹ ምርጫዎች ላይ እንደ አንድ አጀንዳ ተደርጎ ክርክር ተደርጎበት አያውቅም። አይደለም እንደ አንድ አጀንዳ ተደርጎ ክርክር ሊደረግበት። በዋነኛ የሀገሪቱ ፖሊሲዎች ውስጥ ለምሳሌ የድህነት ቅነሳ ስትራቴጂዎች ነበሩ፣ ላለፉት ብዙ ዓመታት ሀያ ዓመታት ምናምን በእነዚህ የድህነት ቅነሳ ስትራቴጂዎች ውስጥ የአካል ጉዳተኞች ጉዳይ የተጠቀሰው ገና በቅርቡ የእድገትና ትራንስፎርሜሽን እቅድ የሚባለው ግሮዝ ኤንድ ትራንስፎርሜሽን ፕላን ጂቲፒ የሚባለው ሲረቀቅ በ2010 ዓመተ ምህረት አካባቢ ለመጀመሪያ ጊዜ አካል ጉዳተኞችን እንግዲህ የድህነት ቅነሳ ስትራቴጂ ማለት የሀገሪቷ ትልቁ የፖሊሲ ዶክመንት ዶሴ ማለት ነው። እዛ ውስጥ ስለ አካል ጉዳተኞች ተጠቅሶ አያቅም። እዛ ትልቁ መመሪያ ዳይሬክሽን፣ የሚቀመጥበት አስፒሬሽን የሚቀመጥበት ዶክመንት ውስጥ ተጠቅሶ አያቅም የአካል ጉዳተኞች ጉዳይ እስከ ቅርብ ጊዜ ድረስ ስለዚህ ጉዳዩ የነሱም ጉዳይ እንደሆነ ሳይገባቸው ቀርቶ አይደለም። ነገር ግን ያው ከባህላችን የመነጨ ነገር አለ። ለአካል ጉዳተኞች ያለው አመለካከት ከሃይማኖትም ጋር በተያያዘ ያለው አመለካከት ቀላል አይደለም፣ ስር የሰደደ ነው። የማህበረሰቡ አመለካከት ደግሞ ፖለቲከኞቻችንም ላይ ይታያል። ምንም ጥያቄ የለውም። እነሱም የማህበረሰብ ውጤት ስለሆኑ ጉዳዩ እነሱ ጋር እስካልመጣ ድረስ የአካል ጉዳተኞችን ጉዳይ የማግለል ገሸሽ ማድረግ ወይም እንደ አፍተር ተውት የማየት እንደ መጨረሻ ላይ ሊታይ እንደሚችል ጉዳይ የመግፋት ማርጂናላይዝ የማድረግ ነገር ሁሉም ፖለቲከኞቻችን ላይ ሊባል በሚችል ደረጃ ያው የሚታይ ነገር ነው። ላለፉት ብዙ ዓመታት አሁንም ይሄ ነገር በሚታይ ደረጃ ተቀርፏል ማለት አይቻልም። አለ የግንዛቤ ውስንነቱ አለ። ነገር ግን ቀደም ሲል እንዳልከው የዚህ አይነት መድረክ መዘጋጀቱ፣ የምርጫ ክርክር አንድ አጀንዳ ሆኖ መዘጋጀቱ፣ ይህም በየሚዲያዎቹ ብሮድካስት መሆኑ ሰውን እንዴ እንደ አንድ አጀንዳ አካል ጉዳተኞች ላይ ብቻ ፖለቲካ ፓርቲዎች ክርክር ያደርጋሉ እንዴ ብሎ እንዲጠይቅ ያደርገዋል። ቀጣይ ደግሞ የሚወዳደሩ ፓርቲዎችም እዚህ ላይ ያልተጋበዙ ፓርቲዎችም ካሉ እነሱም ጭምር ይህን ጉዳይ እንዲያስቡበት ክሊክ ያደርጋቸዋል። የማንኛውም እርምጃ የመጀመሪያው ነጥብ በዛ ጉዳይ ላይ ማሰብ መጀመር ሀሳብ ነው። መልካም አንድ የመጨረሻ ጥያቄ አለኝ። አቶ ዳኛቸው የኢትዮጵያ ሀገራዊ ምርጫ እንግዲህ ሳምንታት ብቻ ቀርተውታል። መደረግ አለባቸው የሚሏቸው የመጨረሻ ምዕራፍ ስራዎች ምንድን ናቸው? በተለይ የኢትዮጵያ አካል ጉዳተኞች ይህን ምርጫ በተመቸና በተሻለ ሁኔታ እንዲጠቀሙበት ድምፃቸውን ለመስጠት ወይንም ደግሞ በተወዳዳሪነትም እንዲገለገሉበት ለማድረግ መደረግ አለባቸው የሚሏቸው የመጨረሻ ወይም የማጠቃለያ ምዕራፍ ስራዎች ምንድን ናቸው? አዎ እንግዲህ አንድ በምርጫ ቦርድ የወጣ አዋጅ አለ እንደምታውቁት፣ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አለ። አዋጅ አስራ አንድ ስልሳ ሁለት ሁለት ሺ አስራ አንድ ይመስለኛል ነው ሁለት ሺ ፈረንጆቹ 2019 ነው። አዋጅ 1162 እንለዋለን። እዛ አዋጅ ውስጥ ስለ አካል ጉዳተኞች በዛ ያሉ ድንጋጌዎች አሉ። ከነዚህ ውስጥ ለምሳሌ አንዱ የምርጫ ቦታዎችን ለአካል ጉዳተኞች አመቺ አድርጎ ማዘጋጀት እንደ ግዴታ ተቀምጧል። በሕግ ደረጃ ተደንግቋል። ስለዚህ እነዚህ የምርጫ ጣቢያዎች አንድ አካል ጉዳተኛ ለመመዝገብ ለምርጫ ለመመዝገብ ሄዶ መቸገር የለበትም፣ ለምርጫ ለመምረጥም ሄዶ መቸገር የለበትም የሚሉ ድንጋጌዎች አሉ። ሌላው ደግሞ የመራጮች ምዝገባ በሚደረግበት ወቅት ከሚቀመጡት የምዝገባ መስፈርቶች መካከል ስም፣ ጾታ፣ እድሜ እንዳለ ሁሉ የአካል ጉዳት አይነትም እንዲጠቀስ ህጉ ያስገድዳል። ይሄም አንድ ትልቅ እርምጃ ነው። እጩዎች ደግሞ አካል ጉዳተኛ እጩዎች ደግሞ ካሉ በግልም የሚወዳደሩ በፓርቲም በኩል የሚወዳደሩ አካል ጉዳተኛ እጩዎች ካሉ እነሱ ማሰባሰብ ያለባቸው የእጩ ድጋፍ ፊርማ ኢንዶርስመንት ሲግኔቸርስ የምንላቸው የምንለው ሌሎች አካል ጉዳተኛ ላልሆኑት እጩዎች ከሚፈለገው የፊርማ ብዛት ያነሰ ነው፣ በግማሽ ያህል ያነሰ ነው። ይሄም ለአካል ጉዳተኛ ተመራጮችም ጭምር ወይንም እጩዎች ጭምር ሁኔታዎችን ለማመቻቸት የተደረገ ጥረት ነው። በዚህ ረገድ የመጀመሪያው ምርጫ ቦርድም አመስገን ነው። ይህንም መደበቅ አይቻልም። በምርጫ ቦርድ በኩል አንደኛ ይሄ ክርክር እንዲደረግም አስተዋጽኦ አድርገዋል ምርጫ ቦርድ። በሌላ በኩል ደግሞ በህግ ደረጃም የአካል ጉዳተኞችን የሚመለከቱ ድንጋጌዎች በዋናው የምርጫ ሕግ ላይ የምዝገባና የስነምግባር አዋጅ ላይ ወጥቷል። ይሄ አንድ ትልቅ እርምጃ ነው። ነገር ግን ተግባራዊነቱን ስታይ እኔ ራሴ ምርጫ ካርድ ለማውጣት ለመመዝገብ በሚሄድበት ጊዜ ያጋጠሙኝ ተግዳሮቶች አሉ። ሕጉ አለ ተግባሩ የለም ገብቼ ወደ ውስጥ ገብቼ የምርጫ ካርድ መውሰድ ስላልቻልኩኝ፣ አመቺ ስለማይሆን ደረጃዎች ስለሚኖሩ ወይ አመቺዎች አመቺ አይሆኑም ለአካል ጉዳተኞች። በአብዛኛው ይሄ እንግዲህ የአካል ፊዚካል ዲስብሊቲ ላለበት ነው። መስማት የተሳናው ሲሆንስ ሌሎች አይነት አካል ጉዳት ላይነ ስውራን ለመሳሰሉት ህጉ ላይ ቢቀመጥም በተግባር ግን እነዚህ አካል ጉዳተኞች በምን መንገድ ነው መገልገል የሚችሉት የሚለውን ነገር ስናይ እዛ ላይ ትልቅ ክፍተቶች አሉ። ስለዚህ ምን ያህል አካል ጉዳተኞች በዚህ ምርጫ ላይ በመራጭነትም በተመራጭነትም በእጩነትም እንደተሳተፉ እናውቃለን። ከምርጫው በኋላ በእጩነት ሳትን አሁንም በቁጥር ደረጃ በግልጽ ባናውቀውም፣ አንዳንድ ፓርቲዎች ላይ በጣም ጥቂት ቢሆኑም ቁጥራቸው አሉ። ነገር ግን በመራጭነት ደግሞ ምን ያህል አካል ጉዳተኛ ተሳተፉ የሚለውን እናያለን መጨረሻ ላይ ምክንያቱም የምዝገባ እንትኑ ዶክመንቱ፣ አንዱ የሚጠይቀው የአካል ጉዳት አይነትን ስለሆነ ወደፊት ታሊ ሲደረግ ውጤቱ የምናውቀው ይሆናል በዛ ላይ ተመስርቶ አይ ሊኖር የሚገባው ቁጥር አለን አሉን የምንላቸው የአካል ጉዳተኞች ዜጎች ቁጥር ይሄን ያህል ነው። ነገር ግን በተግባር የተመዘገቡት አካል ጉዳተኞች ቁጥራቸው ይህን ያህል ነው በሚል ከዛ በመነሳት የማስተካከያ እርምጃዎች ሊወሰዱ እንደሚችሉ ተስፋ አደርጋለሁ። ከዚህ በተረፈ ግን በጣም አንጋቢ ከሚባሉ ከዚህ በኋላ መሰራት ያለባቸው እስከ ምርጫው ድረስ መሰራት ያለባቸው ደርሷል። ምርጫው ጥቂት ሳምንታት ነው የሚቀሩት። ነገር ግን ቢያንስ እንደው ስነ የምልክት ቋንቋ አስተርጓሚዎች ቢመደቡ፣ በዋና ዋና ሁነቶች ላይ የምልክት ቋንቋ ትርጉም ቢደረግ እጅግ በጣም መልካም ነው። በሌሎች ሀገራት እንደ አንድ ኦፊሻል ቋንቋ ዩጋንዳ ለምሳሌ የመጀመሪያው ሀገር ናት በዓለማችን። እዚሁ ጎረቤታችን ናት። አሁን እራሳችንን እያነጻ አጸር ያለነው ያለ ነው ዋታሙ ከአሜሪካ ከአውሮፓውያኑ ከምዕራባውያኑ ጋር እዚሁ ጎረቤታችን ካሉት ሀገሮች ጋር ከኛ ነባራዊ ሁኔታ ጋር ተመሳሳይ ሁኔታ ካላቸው ሀገሮች ጋር ስናነጻጽር፣ ሳይን ላንጉጅ ለምሳሌ ምልክት ቋንቋ ኦፊሻል ቋንቋ ተደርጎ ተቀምጧል በዩጋንዳ ህግ። በሌሎችም ሀገራት እንደዚሁ እየሆነ እንደሆነ እናውቃለን። እኛ ሀገር ቢያንስ እዛ ደረጃ ባንደርስ፣ እንደዚህ አይነት ወሳኝ ሁነቶች ላይ የሚሰጡ መግለጫዎች ላይ አስቸኳይ ጊዜ አዋጆች ሊኖሩ ይችላሉ ከምርጫ ጋር ተያይዞ ፈጠሩ ምናልባት አለመረጋጋቶች ይኖሩ ይሆናል። አያደርግና ሊኖር ይችላል፣ አይታወቅም። እንደዚህ እንደዚህ አይነት ነገሮች ላይ ከመንግስት የሚወጡ መግለጫዎች አካል ጉዳተኞችን ታሳቢ ማድረግ አለባቸው። ከማንም በላይ የነዚህ አለመረጋጋቶች ተጠቂ የሚሆኑት አካል ጉዳተኞች ናቸው። አካል ጉዳተኞች፣ ሕፃናት፣ ሴቶች ናቸው። ስለዚህ ለነዚህ የማህበረሰብ ክፍሎች ተደራሽ ያልሆነ የትኛውም አይነት የመንግስት አካሄድ አንደኛው ውጤታማ አይሆንም ሁለተኛ ስልጡንም አይደለም። ስልጣን የሚካው እንደሚው የምታውቁት የማህበረሰቡን የተገፉ ክፍሎች ወይንም ደግሞ ለአደጋ የተጋለጡ ክፍሎችን ዜጎችን የሚዳስስ ፖሊሲ የሚያቅፍ ፖሊሲ የሚያቀፍ አካሄድ በመሄድ ነው ስልጣኔ የሚገለጸው። ከዛ በታች ያለ አካሄድ በሙሉ ስልጡን አይደለም ከስልጣኔ በታች ነው። ስለዚህ በተቻለ መጠን ነው ከዚህ በኋላ ያሉ እስካሁን ከተሰሩት ውስጥ ጥሩ ጥሩ ጅምሮች እንዳሉ ሁሉ ዛሬ በዚህ ሳምንት እንዳረግነው ክርክር ጥሩ ጅምር ነው። ነገር ግን እስከ ምርጫውም ድረስ ከምርጫውም በኋላ በምርጫው ውጤት ገለጻ ወቅት፣ በመሳሰሉት ላይ አካል ጉዳተኞች ዜጎችን ያገናዘቡ እንቅስቃሴዎች በምርጫ ቦርድም በሚመለከታቸው አካላትም በፓርቲዎችም ጭምር ቢደረጉ መልካም ነው። ሁልጊዜ ነግበኔ ማለት ያስፈልጋል። ነግበኔን አንርሳ ባይነኝ። እጅግ በጣም አመሰግናለሁ። አቶ ዳኛቸው ቦጋለ በቅርቡ ስለተደረገው በአይነቱ ለየት ያለ የአካል ጉዳተኞችን አካታችነት ስለተመለከተው የፖለቲካ ፓርቲዎች ክርክር፣ እንዲሁም ተያያዥ ጉዳዮች ሀሳቡን ስላጋሩን በእጅጉ አመሰግናለሁ። በአድማጮች ስም መልካም ምሽት ይሁንልዎት። እኔም አመሰግናለው ቪኦኤ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚደመጥ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብርም ነው። ወደ ቀጣዩ መሰናዱን እንሻገር። ኢትዮጵያን ኪንኬር ከተመሰረተ ስምንት ወራት ሆኖታል። ተቋሙ በኩላሊት ሕክምና ላይ ግንዛቤን ለመፍጠር ጥናቶችን ለመስራትና ከአዲስ አበባ ውጭ ላሉ ህሙማን የሕክምና ተደራሽነትን ለመፍጠር እየተንቀሳቀሰም ይገኛል። የተቋሙ መስራችና ስራ አስኪያጅ ዶክተር እሴተ ጌታቸው ናቸው። ዶክተር እሴተ ጌታቸው ከባልደረባችን ኤደን ገረመው ጋር የነበራቸው ቆይታ የተጀመረው በኢትዮጵያ እየጨመረ ስለመጣው የኩላሊት ህሙማን ቁጥር ምክንያት ከሚያስረዱበት ነው። እንደ ባለሙያ ይህን ይሄን ነው ምክንያቱ ለማለት ይቀርጣል፣ ግን አንደኛው በጣም እንደዚህ እያባባሰ ያለው ላይፍ ስታይላችን ይሄ ጤናማ ያልሆነ ላይፍ ስታይል መከተል ነው። አሁን ተጓዳኝ በሽቶች ናቸው የተለያዩ መምብ እየፈጠረ ያለውና እነሱ ስኳር፣ ግፊት እነዚህ የመሳሰሉት ነገሮች ወደዛ እያጋለጡ ነው እና ብዙ ሰው ወደዛ ነገሮች አንቴልቢ የሆኑ አበላሎች እነዚህ እነዚህ ነገሮች ወደዛ እያገፉን ነው እና እነሱ ናቸው ብዬ ነው እንደ ጤና ባለሙያ ካየሁት። ሌሎችም ነገሮች አሉ። እነሱም ግን በጥናት ነው መገለጽ የሚችል ይሄ ይሄ ነው ለማለት እኛ ጋር ብዙ ጥናት ስራተቀንቅ ከባድ ነው። ግን ካየ ነው የጤናማ ያሽታል ለመከተል ነው። አንደ ኪድኒ ኬር የሚል ተቋም ነው ግብረሰናይ ድርጅት ነው። ኪድኒ ኬር ምንድን ነው እሱ? ኢትዮጵያን ኪድኒ ኬር በጎ አድራጎት ሊሰራ ሀሳባም የተመሰረተበት ምክንያት ይሄንን የኩላሊት ችግር ስላየን እንደ ጤና ባለሙያ እኔም ቦርዶች የማሉ ደግሞ ከጤና ባለሙያዎች ሌሎች አሉ። እናንሱ ሰብስበን ምን እናርግ በአንድ ኮሚኒቲ አባል ምን እናርግ የሚለው ነገር ስናስብ ኩላሊት ጤና ላይ እና ኩላሊት ህመም ላይ ምስራ ብለን ነው ሶስት ኦብጀክቲቭ ይዘን ነው ይሄ ኢትዮጵያ ኬሚኬር ኦርጋናይዜሽን የተቋቋመው። የመጀመሪያ ግንዛቤ ለህብረተሰቡ ግንዛቤ ማስጨበጥ ነው፣ ስለ ህመሙም ስለ ኩላሊት ህመም ስለ ኩላሊት ጤናም እንዴት ራሱ መጠበቅ እንዳለበት። ሁለት ደግሞ አሁን ቅድም እንዳ- ጥናቶች ያልተሰሩ ምንድን ነው መንስኤ ቢባል እዚህ ሀገር ብዙ አይታወቅም። ስንት ቁጥር አለ ብስ የፍላሊት ህመምተኛ ብዙ አይታወቅም እና ይሄንን እነዚህ ነገሮች ላይ ጥናቶች እንዲሰራ በደንብ እንዲሰራ ና የሆነ መስ በደንብ እንዲገኝ እሱ ላይም እንሰራለን። ሶስተኛ ደረጃ ደግሞ እንደ ዓላማ የያዝ ነው ህመምተኞችን ማገዝ በምንችለው አቅም አብሮን የሚሰራ ድርጅታ በስነሳት ህክምና እንዲዳረስ ማድረግ። አሁን ከክፍለ ሀገር በጣም ብዙ አዲስ አበባ ድረስ እየመጣ የሚታከም ሰው አለ። ቤት ውሸጡ ምን ውሸጡ ብዙ ነገሩ ሎኬት አድርጎ አዲስ አበባ ይመጣለና፣ እነዚህን ሰዎች እንዴት አድርገን እንድርዳት፣ እዛ ባሉበት ቦታ እንዴት ህክምና ይድረስላቸው ሐኪሞችን በጣም ትንሽ ናቸው ያሉት የክላሪት ሐኪሞችና እነሱንም እንዴት አድርገው እዛው ባሉበት እዚህ ሳይመጡ ወረፋ ሳይሆን ሚሰው እዛው ባለበት ታክሞ ጊዜ ሳያልፍበት ሆኖ ታክሞ መፍትሄ የሚገኝበት በር ሜቶዶች ለማዘጋጀት ነው እንደ ፕላን አድርገን በሶስቱ አላማዎች የተመሰረት ግንዛቤም ተነስቷል። ኢትዮጵያ ውስጥ አሁን የግንዛቤ ጥረት አለ ብለሽኛል። እና ዶክተር ምን አይነት ግንዛቤ ነው ሰዎች ስለ ኩላሊት ህመም ማወቅ ያለባቸው ወይም መገንዘብ ያለባቸው ነገር ምንድን ነው? ትክክለኛ ያልሆኑ አስተሳሰቦች አሉ ስለ ኩላሊት አሁን አንዳንድ ሰው በጣም ብዙ ሰዓት ስለቆምኩኝ ኩላሊቴን ያመኛል። እንደዚህ አይነት አባባሎች አሉ በልምድ የሚመጡና እነዚህ ነገሮች ወኛ ለመቅረፍ የፈለግ ነው። ዋናው እንዳልኩሽ ቅድም ጤናማ የኗኗት ዘዴ መከተል ነው። የኩላሊት ህመምን ይገታለን። ሁሉም የኩላሊት ህመም ላይገታ ይችላል ወይ? ፕሪቬንት ማድረግ ላይ ቻል ይችላል ግን መቻል የሚችሉትን ጤናማ የመጋገብ እና ጤናማ የአኗኗር ዘዴን በመከተል ቅድመ ህክምና፣ ቅድመ ምርመራዎችን በማድረግ አሁን በቤተሰብ ላይ ህመም ያለበት ሰውና በቅርብ ዘመድ ካለ እነዚህ ሰዎች ወደኛ ሊመጣ ይችላል በሚል ያውቀው ራሳቸው የሚጠብቁ ማድረግ ነው። ዋናው እነዚህ ናቸው። በጣም ኢምፖርታንት የህክምና ተደራሽነትንም እንደ አላማ ይዛችኋል፣ እንደነገርሽኝ እና ሐኪሞች እጥረት ባለበት ሁኔታ እንዴት ነው ተደራሽ ለማድረግ ያሰባችሁት? ለጊዜው እንደ ፕላን ነው። አሁን እኛ አብረን የሚሰሩ ከውጭ ሀገር ያሉ ኢትዮጵያኖች፣ ሌሎች ሰዎች፣ መልስ የሚሰሩ ድርጅቶች፣ የውጭ ሀገሮች እያናገርን ነው። ምንድነው ይሁን አትስ የፕላን ትበትን ህክምና በየክፍሉ ሀገሩ ለማዳረስ እንሞክራለን። ከባድ ነው፣ ብዙ ፕሮሰስ አለው። ቀላል ነገር አይደለም። እንደ ሀሳብ ነው ነው ሽንልም ይሆናል። አትሊስት ተስፋ አንቆርጥም። ማድረግ የምንችለው እናደርጋለን ብለን እነዚህ አንድ የምናደርገው፣ ሁለተኛ ደግሞ አትሊስት ሀኪሞቹን እዛ ያለውን የሚያክመውን ሌላውን ዶክተር ለትንሽም ነገር ሆነች በቂ እዛ ጋር ያንን ህመምተኛ እዛ ጋር መጥቼ መፍታት የሚችልበትን ወይ ልብ ልው- ም እንዲያደረጓቸው አሁን ኔ ጠቅላላ ሐኪም ን ሁ ተኩላሊ ስፔሻሊስቶች ጋር ስለሰራው ቤት ለኩላሊስ ማውቀው እነሱ ጋር አልደርስም ቤ ብሌ ግን አትሊስት ቤዚክ የሆነውን ነገር መግታት የሚቻለውን ነገር እዛው ገድቼ ቤዚክ የሆነው ነገር ማከል ይችላሉ። እና ሌሎቹም እንደዚህ ጠቅላላ ሐኪሞች ሌሎቹም እዛ ክፍለ ሀገር ያሉ ዶክተሮች ነው። ለእነሱ ይሄንን አይነት ትሬኒንግ ኖሬጅ እንዲኖራቸው ይሄ የኩላሊት እጥበት ወይም ዳያሊሲስን ከባድ ያደረገው ነገር ምንድን ነው? መሳሪያ ነው ወይስ አሁን እንደነገርሽኝ የህክምና ባለሙያዎች ስልጠና ማጣት ነው? ነርሶቹ ናቸው ብዙውን የሚሰሩት፣ ዶክተሮች ትንሽ። ዶክተር ሴን ካረ አንድ ዶክተር ለአንድ አንድ ዳያሊስ ሴንተር ይቀላሉ። ችግሩ ምንድን ነው? ማሽኖቹ ናቸው? ማሽኑን ማግባት ይቻላል። በየቀኑ የምትጠቀሚ እንቺ የሚባሉ እቃዎች አሉ እነሱ ናቸው የዳያሊሲስ ደሙን የሚያጥበው እነዚህ እነዚህ አሉ። ብቻቸውን ኮምፖነንቶች እና እነሱ ኤክስቴንሲቭ ናቸው። ከውጭም ሲመጡት ለማስገባት ይከብዳል፣ ያስቸግራል እና እነሱ ምሾ አለ ዋናው እነሱ ናቸው። ላ መድኃኒቶቹም መድኃኒቶቹም በጣም ብዙ ጊዜ ወደዚህ ሀገር ቶሎ ቶሎ አይገባም ለህመምተኛ እና እነዚህ ነገሮች ነው የኩላሊት እጥበትን ይሹ በጣም ያከበደ አሁን ዶክተር፣ እንግዲህ አንቺ በሙያሽ በቀን በአማካይ ምን ያህል ሰዎች የኩላሊት አገልግሎት ትሰጫለሽ? ዲፔንድንግ እንደ ቀናቸው ስኬጁላቸው ምናምን ከሰላፍ እስከ ስልሳ ሰው ይሰራል። አሁን የሚሰራበት ደግሞ አት ሊስት እስከ አስር ሰው በቀን ይሰራል። የኩላሊት ንቅለ ተከላም በተመለከተ በሀገሪቱ ያለው ህግ ምን ይላል? እሱንስ በተመለከተ እናንተስ ምን አስባችኋል? እዚህ ሀገር እየተሰራ ነው። ቅድስት ጳውሎስ ሆስፒታል ስራ ተጀምሯል። የተሰሩላቸውን ፔሽንቶች አሉ። የሚሰራው ህጉ የሚለው በቤተሰብ ነው። ከቤተሰብ የመጣው ሱላሊት ወይ ሚስት ወይ ባል መስጠት ይችላል ነው የሚባሉ እኛ ደግሞ ገና ከኛ ኦርጋናይዜሽን ከተቋቋመ ስምንት ወር ስለሆነ ሞር አዌርነስ ላይ እየሰራ ነው። ግን ፕሮባብሊ ፖሊሲ ላይ የሆነ ከውጭዎችም ጋር ኤክስፔሪየንስ ሼር ተደራርገን የሆነ ነገር ላይ መስራታችን አይቀርም። አሁን እርግጠኛ ምንድን ነው የሚሰራው እዛ ላይ የሚለውን ነገር ሀንድረድ ፐርሰንት የሆነ ፕላን አላወጣል። ግንዛቤን ማስጨበጥ እንቅስቃሴዎች መጀመራችሁን ጠቅሰሽልኝ ያለ እና በምን አይነት መልኩ ነው የግንዛቤ ማስጨበጡን ስራ እየሰራችሁ ያላችሁት? አሁን ሶሻል ሚዲያዎችን እየተጠቀምን አሁን ቴሌግራም፣ ኢንስታግራም፣ ፌስቡክ እና ሊንክዲን ላይ ፔጆች አሉ ከፍተናል። በኦርጋናይዜሽን ስም እዛ ላይ ፖስቶች በአማርኛና በእንግሊዝኛ ፖስት እናደርጋለን። በቴሌግራሙ ላይ ሁለቱን እያየን የሚጠይቀንንም ሰው እኔ ያለሁኝ፣ ሌሎች ኔፍሮሎጂ ኩላሊት ስፔሻሊስቶች ማሉ። እነሱም አንድ ላይ ሆነ መልሶች እየመለስን እንደዛ እናደርጋለን። ሌላ ደግሞ ትልቅ ፕሮጀክት ያው ግንዛቤ ማስጨበጥ ላይ ሰራ ነው። ኪሚ ኤዲኬሽን የሚባል የህንድ ድርጅት አለ። በጓድራጎ ድርጅት ነው። ዶክተር ሳንጂ በሚባል ኩላሊ ስፔሻሊስት ነው የተቋቋመው እና እሱ መጽሀፍመጽሀፍ ጽፏል። ሴቪርኪ የሚል መጽሐፍ ለኩላሊት መምተኞችም ቤተሰቦችም እና ለሌላውም ሰው ለኮሚኒቲ የሚጠቅመው ና የሚረዳው አይነት አርጎ ተጽፏል ና እሱን መጽሐፍ ወደ አማርኛ ተርግናለ። ዶክተር ሴተ በጣም ነው የማመሰግነው ለነበረን ቆይታ፣ እግዚአብሔር ስጥልኝ ነው የሚጠቅላል የተከበራችሁ አድማጮቻችን፣ ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስኙ፣ በምህንድስናው ደግሞ ኤልያስ አስማረ እስካሁን ድረስ አብረናችሁ ነበርን። የነገሶ በለን መልካም ምሽት ይሁላል።